አድማጮች በመቀጠል በዜና መጽሔት የምናነሳቸው ሶስት ርዕሶች ይዘናል። እነሱም የመኢአድ ፓርቲ ጋዜጣዊ መግለጫ፣ የኢትዮጵያ ራዕይ ፓርቲ የምርጫ ቅድመ ውጤት ትችት፣ ማዕከላዊ አፍሪቃ ሪፐብሊክና የፈረንሳውያን ሰላም አስከባሪዎች አሳፋሪ ድርጊት የሚሉ ናቸው። የኢትዮጵያ ምርጫ ቦርድ በቅርቡ ይፋ እንዳደረገው በተካሄደው ሀገራዊ ምርጫ ከሁሉም ክልሎች በደረሰው ከፊል ውጤት መሰረት ገዢው ፓርቲ ኢህአዴግ ና አጋር ድርጅቶች ለህዝብ ተወካዮችና ለክልል ምክር ቤቶች አብላጫውን ድምጽ በማግኘት ምርጫውን አሸንፈዋል ይህንንም ቅድመ ውጤት ተከትሎ የመላው ኢትዮጵያ አንድነት ድርጅት መኢአድ ዛሬ ጋዜጣዊ መግለጫ ሰጥቷል መግለጫውን የአዲስ አበባ ወኪላችን ጌታቸው ተድላ ሀይለ ጊዮርጊስ ተከታትሎ ዘገባ ልኮልናል ከአምስተኛው ዙር ሀገራዊ ምርጫ ይፋዊ የቅድመ ውጤት በብሔራዊ ምርጫ ቦርድ ከተገለጸ ወዲህ መኢአድ፣ የመላው ኢትዮጵያ አንድነት ድርጅት፣ ዘግይቶም ቢሆን በጉዳዩ ዙሪያ ጋዜጣዊ መግለጫ ሰጠ። የዘገየበትም ምክንያት ከመላው ሀገሪቱ መረጃዎች ተጠቃለው እስኪደርሱት ድረስ መሆኑን ገልጾ ዘገባውን አስደምጧል። በስራ አስፈጻሚው እና በሰሜን ቀጠና ኃላፊ በአቶ አዳነ ጥላሁን አማካኝነት ይህንኑ ካስደመጡት ውስጥ በአጠቃላይ ዛቻ፣ ማስፈራራት፣ ወከባና ዱላ የተቀላቀለበትን በእኛ ሀገር የተካሄደው ምርጫ በሞዴልነት ለዓለም አንመኝም። እደግመዋለሁ። በአጠቃላይ ዛቻ ማስፈራራት፣ ወከባ እና ዱላ የተቀላቀለበትን በእኛ ሀገር የተካሄደን ምርጫ አይነት በሞዴልነት ለዓለም አንመኝም። ተምሳሌትም ሊሆንም ከቶም አይችልም። በመሆኑም በዘንድሮ የምርጫ አፈጻጸም ዙሪያ የተፈጸሙትን ዝርዝር ጉድለቶች ከነተጨባጭ መረጃቸው እንደሚከተለው እናቀርባለን። በዚህ መሰረት ዝርዝሮች በርካታ በመሆናቸው፣ በኦሮሚያ፣ በደቡብ ክልል፣ በደቡብ ኦሞ ዞን በሰሜን ቀጠና ተፈጸመብን ያላቸውን የታሰሩ፣ የተደበደቡ፣ የተባረሩ እጩዎች እና የታዛቢዎችን የስም ዝርዝር በሰንጠረዥ መልክ አስቀምጦታል። በቅድመ ምርጫ ሂደት ያጋጠማቸው ችግሮች፣ ከምርጫ ቦርድ ጋር ከድርድር የደረሱበት ሁኔታ በምርጫው ወቅት መፍትሄ አልሆነልንም ያሉት የድርጅቱ ዋና ጸሐፊ አቶ ካሳሁን አበበ ናቸው። ሰባት ቀን ተሰጥቶን ሁለት ዋን ቀን ሰርተንበት አምስት ቀን ምርጫ አድርገን እኮ ነው። ምርጫውን ምርጫ ያስመሰል ነው። እኛ የተሳተፍነው እንደ ማንኛውም ፓርቲ የተሳተፍነው ነው እኮ። በዛች ቀን ሰርተን ነው። እንደውም የረዳን ቴክኖሎጂ ነው። በአምስት ቀን ውስጥ ምርጫ ሰው ተመዝግቦ ህዝብ ተመዝግቦ ምርጫ ሊሆን አይችልም። ያንንም ወደ 315 ሰው መዝገበን እዛም ላይ መቶ ምናምን ሰው ተነስቶለታል። ይህንን የመሰለ በደል የደረሰበት ድርጅት ነው ከሚያል ምንድን ነው የሚጠው? እኛ ፓርቲው አንድ እንዳይዘጋ በሁለተኛው ደረጃ መሳተፍ ስለነበረበት ተሳትፈናል። እንደውም ለመውጣትም ዝግጅት ነበረን። ሌሎቹ ባለማድረጋቸው ፓርቲያችን ሊዘጋ ስለሚችል ቢያንስ መሳተፍ አለብን ከሚለው አኳያ ነው ያን ስራ የሰራ ነው። ስለዚህ ሚያድን የሚያድን ስራ አስፈጻሚ የሚያድን ችግር ማ ያውቅ ሰው ካለ ያስቸግረኛል። በመጨረሻ መመያድ በሰጠው መግለጫ ላይ የአምስተኛው ዙር ቅድመ ውጤት ላይ የወሰደውን አቋም ስራ አስፈጻሚውና የስሜን ቀጠና ኃላፊው አቶ ካሳሁን አበባው አሰምተዋል። የ2007 ዓ ም ምርጫ ታዋቂ የሆኑ ዓለም አቀፍ ታዛቢዎችና ከፖለቲካ ገለልተኛ የሆኑ የሲቪክ ማህበራት ባልተገኙበት ኢህአዴግ ባደራጃቸው የሲቪክ ማህበራትና አባብሎ ወደ ታዛቢነት ባሰማራቸው የምርጫ ታዛቢዎች በተገኙበት የተካሄደ በመሆኑ ይህንን የፖለቲካ ድራማ የተከናወነበት ምርጫ መኢአድ የማይቀበለው መሆኑን እናስታውቃለን። በአጠቃላይ መኢአድ ላቀረባቸው ጥያቄዎች ምላሽ ካላገኘ ማንኛውንም የሰላማዊ መንገድ አማራጭ የትግል ስልቶችን ተጠቅሞ በተናጠልም ሆነ ከሌሎች መሰል ፓርቲዎች ጋራ በመተባበር ትግሉን አጠናክሮ የሚቀጥል መሆኑን እየገለጸ ህዝቡም ሆነ ሌሎች ተመሳሳይ ዓላማና ፕሮግራም ያላቸው ፓርቲዎች በምናደርገው ማንኛውም ህጋዊና ሰላማዊ ትግል እናስተላልፋለን። በምርጫ ቦርድ በኩል ያለውን ግራቀኙን ለማስተናገድ በስልክ ኃላፊዎችን አነጋግሬ በነገው ዕለት ቦርዱ አጠቃላይ መግለጫ የሚሰጥ መሆኑን ተነግሮኛል። ጌታቸው ተድላይ ጊዮርጊስ ለረጀቬለ ራዲዮ ከአዲስ አበባ እንዲሁ በቅርቡ የኢትዮጵያ ምርጫ ቦርድ ይፋ ያደረገውን ጊዜያዊ የምርጫ ውጤት እንደማይቀበለው የኢትዮጵያ ራዕይ ፓርቲ ኢራፓ ገለጸ። የፓርቲው ከፍተኛ አመራር አባላት ዛሬ በጽሕፈት ቤታቸው በሰጡት መግለጫ የምርጫ ሂደቱ ሰላማዊ የነበረ ቢሆንም ፓርቲው በእጩዎቹና ታዛቢዎቹ ላይ ደረሰ ባለው ወከባና ማስፈራሪያ የተነሳ ምርጫው ተአማኒነት የሌለው ነው ሲል መተቸቱን በስፍራው ተገኝቶ መግለጫውን እያሰባሰበልን የአዲስ አበባ ወኪላችን ዮሐንስ ገብረ እግዚአብሔር ገልጾልናል። ዝርዝሩ ዘገባ ቀጥሎ ይቀርባል። ድርጅቱ በጽሑፍ ባወጣው መግለጫ እንዳመለከተው በደቡብ፣ በኦሮሚያ፣ በአማራና በአዲስ አበባ በእጩዎቻቸውና ታዛቢዎቻቸው ላይ ወከባና ማስፈራራት እንደደረሰባቸው ይዘረዝራል። በምርጫው ዕለት ኢህአዴግ ህዝቡን በአንድ ለአምስት አደራጅቶ ከህብረተሰቡን መካከል የተወሰኑትን በጥቅም ሌሎችንም በማስፈራራት ብልሃት ተጠቅሞ ለዓመታት የዘራውን አዝመራ ለማጨድ በቅቷል ብሏል። ራፓ በመጨረሻም የምርጫው ውጤት እንደማይቀበለው አሳውቀዋል። መድረኩ ለጥያቄና መልስ ክፍት ሲሆን ወደፊት የትግላቸው አቅጣጫ ምን ይመስላል ተብሎ ከጋዜጠኞች ለቀረበው ጥያቄ የድርጅቱ ፕሬዚዳንት አቶ ተሻለ ሰብሮ ተከታይም ብለዋል። አለ የለም በሚያሰኝ ደረጃ ቀርቶ ባሉትም ሀገር በሰለጠኑትም ሀገሮች ዲሞክራቲክ ሀገር ተብሎ በሚታወቁት ሀገራት ቀር ሁልጊዜም ሂደት አለ። ዲሞክራሲን ሪፋይን እየተደረገ ይገዳል። ቀጣይነት ያለው ነው። ስለዚህ ዛሬ ምኑ እንኳ በመዘረር ብንወጣም በትግል ደክሞ ነው ሳይሆን ሁሉንም መሽነሮች የያዘው አካል አላፈናፈነም። ስለዚህ የዛሬው መዘረር ለነገው መንቃት የሚሆን ቁጭት ጭሮብናል ነው። እንዴት እንሰራለን? ሁለት አቅጣጫዎች አሉ የመጀመሪያው ሀገራዊና ብሔራዊ መግባባትን በሁሉም ዜጎችና ድርጅቶች ወይም አካላት በተባበረ ጥረትና ትግል ማምጥ ማስገኘት ነው። ብሔራዊ መግባባት ግድ ነው። ሌላው መሪያችን ደግሞ አለ። የእኛ የፓርቲያችን መሪክ ምንድን ነው? ትራንስፎርሜሽን አልሰራም። በተወሰነ ኤሪያዎች ተሰርቶ ሊሆን ይችላል ግን በዋና ችግር ባሉባቸው አካባቢዎች ትራንስፎርሜሽን ፖሊሲ የኢህአዴግ አልሰራም እ ወደ ሪፎርሜሽን እንግባ ነው። ደረሰብን ካላችሁት ጫናዎች ውጪ የምትጠቅሱት የራሳችሁ ድክመት አለ ወይ ተብሎ ከዶቼ ቬለ ለቀረበ ጥያቄ አቶ ተሻለ ተከታዩን ብለዋል። እንደ ማንም ፖለቲካ ፓርቲዎች በሀገራችን ተጨባጭ ሁኔታ ላይ ለመንቀሳቀስ፣ ለመውጣት፣ ለመውረድ፣ ለማሰባሰብ እቅድ፣ ፕላን፣ ፕሮግራም ሳይኖረ ቀርቶ አይደለም። ትልቁ ችግር የእኛ የፋይናንስ ችግር ነው። በተለይ በምርጫ ወቅት ላይ በተወሰነ መልኩ የፋይናንስ ማነቆ አለ አለ እኛን ወደ ራሳችን ስንመለከት አንድ ድክመታችን የመንቀሳቀስ የመሮጥ፣ የእቅድ፣ የፕላን፣ የራእይ ጉዳይ ሳይሆን የፋይናንስ አቅም ግንባታ ችግር ነው። ከኢትዮጵያኖች ድርጅቶች ሁለት መቶ ወረቀቶች በትነናል። ሁለት መቶ ወረቀቶች ራሴ የፈረምኩበትን ለኢትዮጵያዊ ድርጅቶች ለኮንስትረክሽን ኃላፊዎች፣ ለኢንቨስተሮች፣ ለሪል ስቴት ኃላፊዎች ባለቤቶች በግልም በቡድንም ተንቀሳቅሰናል። አምስት መቶ ኢትዮጵያ በር የተገኘው ይህ ለምንድን ነው? ሁሉም ፈሬ ነው ለዶች ቨለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም አድማጮች በዘገባዎቹ ላይ ያሏቸውን አስተያየቶች በስልክ ቁጥር 0049 17 22 66 6944 ላይ በአጭር የጽሑፍ መልእክት ወይም በዲw አማሪክ የፌስቡክ ገጻችን ላይ ላኩልን ወደ ሶስተኛው የዜና መጽሔት ጥንቀር ስናልፍ በማዕከላዊ አፍሪቃ ሪፐብሊክ የተሰማሩ ፈረንሳውያን የሰላም አስከባሪ ወታደሮች ብዙ ህጻናትን በወሲብ መድፈራቸው ከአንድ ወር ገደማ በፊት ይፋ ቢወጣም የተባበሩት መንግስታት ድርጅት ስለዚሁ ወቀሳ ከዚያን ጊዜ አስቀድሞ መረጃ እንደደረሰውና ና ተገቢውን እርምጃ እንዳልወሰደ የአንድ ግብረ ሰናይ ድርጅት ባልደረባ በማጋለጥ ወቀሳ ሰነዘሩ። ልክ እንደ ተባበሩት መንግስታት ድርጅት ስለወቀሳው መረጃ የደረሰው የፈረንሳይ መንግስትም በደሉን ፈጽመዋል በተባሉት ሰላም አስከባሪዎች ላይ እስካሁን እርምጃ አለመውሰዱ ብዙ እያነጋገረ ይገኛል። አርያም ተክሌ። በማዕከላዊ አፍሪቃ ሪፐብሊክ በተባበሩት መንግስታት ድርጅት ሰላም አስከባሪ ጓድ ስር የተሰማሩ ፈረንሳውያን ወታደሮች በብዙ የሀገሪቱ ህጻናት ላይ የወሲብ ድፍረት ፈጽመዋል በሚል የተሰነዘረው ወቀሳ በአስቸኳይ እንዲጣራ የዓለሙ መንግስታት ድርጅት ጠየቀ። የተባበሩት መንግስታት ድርጅት ባለስልጣናት መስሪያ ቤታቸው ስለ ወቀሳው መረጃ ከደረሰው በኋላ ወደ ማዕከላዊ አፍሪካ ሪፐብሊክ በመሄድና ህጻናቱን በማነጋገር ባካሄዱት ምርመራቸው ስለ ወሲባዊ ድፍረት ዝርዝር መረጃ መሰብሰብ መቻላቸውን ኤድስ ፍሪ ወርልድ የተባለው ግብረሰናይ ድርጅት ባልደረባ ፓውላ ዶኖቫን አስታውቀዋል። በዚሁ መረጃ መሰረት፣ እንደ ዶኖቫን ገለጻ፣ ህዝቡን ከተቀናቃኞቹ የሴሌካና ጸረ ባላካ ሚሊሻዎች ጥቃት እንዲከላከሉ እንደ አውሮፓውያን ዘመን አቆጣጠር ከ2013 ዓ ም ወዲህ በሀገሪቱ ከተሰማሩት ሰላም አስከባሪ ወታደሮች መካከል ወደ 16 የሚጠጉ ፈረንሳውያን ወታደሮች በስምንትና በ13 ዓመት መካከል የሚገኙ ብዙ የሀገሪቱን ህጻናት በገንዘብ ወይም በምግብ እየሸነገሉ የወሲባዊ ጥቃት ገለባ እንዲሆኑ አስገድደዋል። ከተመለከትናቸው አንዳንድ ዘገባዎች ለመረዳት እንደቻል ነው አንዱ ወታደር ህፃኑን ሲደፍር ሌላው ቆሞ ይጠብቃል። ከተባበሩት መንግስታት ድርጅት የምርመራ ውጤት በኋላ በደሉን ፈጸሙ በተባሉት ፈረንሳውያን ወታደሮች ላይ አንዳችም እርምጃ ሳይወሰድ በመቅረቱ የምርመራው ውጤት የደረሳቸው የዓለሙ መንግስታት ድርጅት የሰብአዊ መብት ጉዳይ ተመልካች ኮሚሽን ከፍተኛ ባለስልጣን ስዊድናዊው አንደርስ ኮምፓስ ፈረንሳውያኑ ሰላም አስከባሪዎች በህጻናቱ ላይ የሚፈጽሙትን በደል ለማስቆም በማሰብ ስለ ጉዳዩ ወዲያውኑ ለፈረንሳይ መንግስት በጽሁፍ መረጃ አቅርበዋል። ይህን ተከትሎም የፈረንሳይ የፍትህ አካል የቀረበውን ወቀሳ ማጣራት ቢጀምርም እስካሁን ወቀሳው የሚመለከታቸውን ወታደሮች በኃላፊነት አልጠየቀም። በአንጻሩ መረጃውን ያቀረቡት ኮምፓስ በመረጃ አቀራረብ ጊዜ ስህተት ፈጽመዋል በሚል የተባበሩት መንግስታት ድርጅት ፍርድ ቤት ከስራቸው ለጊዜው ማገዱን የዓለሙ መንግስታት ድርጅት የሰብአዊ መብት ጉዳይ ተመልካች ኮሚሽን ቃል አቀባይ ሩፐርት ኮልቪል ገልጸዋል። የወሲብ ድፍረት ሰለባዎችንና የምስክሮችን ስም ካለነሱ ስምምነት ይፋ ለማድረግ መሰረታዊ የሰብአዊ መብት ነው። ህጻናት ደግሞ ስምምነታቸውን ለምን እንደሚሰጡም በግልጽ ሊያውቁት አይችሉም። ይሁንና ዶኖቫን የተባበሩት መንግስታት ድርጅት ኮምፓስን ያገደበትን ውሳኔ የራሱን ስህተት ለመሸፋፈን ነው በሚል ወቅሰዋል። የተባበሩት መንግስታት ድርጅት ወቀሳውን የማጣራት ግዴታ ቢኖርበትም ለብዙ ወራት አንዳችም እርምጃ አልወሰደም። ይህ ስህተቱ ግልጽ በሆነበት ጊዜ ጥፋቱን በሕፃናቱ ላይ ተፈጸሙ ስለተባሉት በደሎች የፈረንሳይን መንግስት ባስጠነቀቁት ኮምፓስ ላይ አላከዋል። የብሪታንያውያን ዕለታዊ ጋዜጣ ዘ ጋርዲያን ከኤድስ ፍሪ ወርልድ ጋር በመተባበር እንደ አውሮፓውያን ዘመን አቆጣጠር ሚያዝያ 29 2015 ዓ ም ስለ ወቀሳው በይፋ ዘገባ ካወጣ በኋላ ብቻ ነበር የተባበሩት መንግስታት ድርጅት ፍርድ ቤት ኮምፓስን ያገደበትን ውሳኔ የሰረዘው። ከዚህም በኋላ ነበር ፈረንሳይ ስለ ወቀሳው መረጃ ከአንደርስ ኮምፓስ እንደደረሳት ለመጀመሪያ ጊዜ በይፋ የተናገረችው። የፈረንሳይ ፕሬዚደንት ፍራንሷ ኦሎንድም የቀረበው ወቀሳ ከተረጋገጠ በተወቃሾቹ ፈረንሳውያን ወታደሮች ላይ አስፈላጊው እርምጃ እንደሚወሰድ አስታውቀዋል። ወቀሳ የበዛበት የተባበሩት መንግስታት የተለያዩ ድርጅቶችም ጉዳዩን በቅርብ እየተከታተሉት ይገኛሉ። አርያም ተክሌ ያጠናቀረችው ዘገባ ነበር። አድማጮች፣ ለዕለቱ የነበሩን ሶስት ርዕሶች የተተነተኑበት የዜና መጽሔት ጥንቅር እስካሁኑ ነበር።